ቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማ ጊዜር ነኝ ከመስታወት አረጋው ጋር አብረናችሁ ለ30 ደቂቃዎች እንዘልቃለን። ሰላም፣ እንደምናመሻችሁ። በዛሬ ጋቢና ዝግጅታችን አንድ የ14 ዓመት ታዳጊ አዳጊ ወጣት ላይ የደረሰ አሰቃቂ ጥቃትን የማገገም ጉዞ እናሰማችኋለን ነው ወጣቱ ወደፊት ቄስ ሆኖ ፍቅርና አንድነትን ለመስበክ እንደሚፈልግ ገልጿል። በሌላ ዘገባችን በኢትዮጵያ የሰብአዊ መብት ጥሰቶችን የሚዘግቡ ተቋማት ባለፉት አስር ዓመታት የተጣሉባቸው ህጋዊና አስተዳደራዊ ጫናዎች ክፉኛ መዳከማቸውን በስራው የተሰማሩ ድርጅቶች ገልጸዋል። ለምሳሌ ሰመጉ ከ7 ሚሊዮን ብር በላይ ፍሪዝ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይሰማናል። በዛ ደረጃ በጣም ተበታትነናል። በሌላ ወገን በኤርትራና በውጭ ሀገር መሰረቱን አድርጎ የትጥቅ ትግል ሲያካሂድ የቆየው የአማራ ዲሞክራሲያዊ ኃይሎች ንቅናቄ ከኢትዮጵያ መንግስት ጋር የሰላም ስምምነት በአስመራ ፈረመ። ትጥቅ ፈትተው እንደሚገቡ በቀጣይ ኑሯቸው ላይ የክልሉ መንግስት እና እነሱ አብረው የምንሰራ መሆኑን ከዛም ባሻገር ደግሞ ወቅታዊ ሁኔታውን በተመለከተ ውይይትና ስልጠና እንደሚደረግ የትግል አግባቡ ደግሞ ሰላማዊ እንደሚሆን የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን የተናገሩት ነው። ዝርዝሩን ይዘናል። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በኢትዮጵያ መገናኛ ብዙሀን በወጣ ዘገባ መሰረት በኦነግ ስም ያለ ግንባሩ እውቅና ዝርፊያና ህገወጥ ተግባራት እየተከናወኑ መሆናቸው ተረጋገጠ። ይህ ጥቅስ ህገወጥ የተባለው ተግባር መረጋገጡን ያስታወቁት በወቅታዊ ጉዳዮች ዙሪያ በዛሬ ሁለት ጋዜጣዊ መግለጫ የሰጡት የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ መሆናቸውንም ፋና ዘግቧል። እየተፈጸመ ያለው ህገወጥ ተግባር ከእውቅናቸው ውጪ በመሆኑም ከግንባሩ አመራሮች ጋር ውይይት ላደረጉት ለአቶ ለማ ተነግሯቸዋል። ርዕሰ መስተዳድር አቶ ለማ በገለጻቸው በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ጋር በአስመራ የተደረሰው እርቅም ውጤታማ ነበር ብለዋል። የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራሲያዊ ኃይሎች ንቅናቄ አዴህን ስምምነት ላይ መድረሳቸውን የአማራ መገናኛ ብዙሀን ዘገበ። በክልሉ መንግስትና በአዲያን መካከል ሁለተኛው ምዕራፍ የድርድር ውይይት ትላንት በአስመራ ከተማ ተካሂዷል። ከንቅናቄው ከፍተኛ አመራሮች ጋር አንድ ቀን የፈጀ ውይይት ማድረጋቸውና የአማራን ህዝብ ጥቅም እንዲሁም አንድነት በሚጠናከርበት ጉዳይ ላይ ሰፊ ጊዜ ወስደው መምከራቸውን ገልጸዋል። ይሁን እንጂ ተጨማሪ ድርድሮችን የሚጠይቁ አንዳንድ ነጥቦች መኖራቸውን ጠቅሰው ልዩነቶችን በማቻቻል የክልሉን ህዝብ ጥቅም በማስጠበቅ በጋራ እንሰራለን ብለዋል። አንድ የቱርክ ፍርድ ቤት አንድሪው ብራነን የተባሉት አሜሪካዊ ቄስ እንዲለቀቁ የቀረበውን ጥሪ አልተቀበለም። የፓስተሩ መታሰር በቱርክና በዩናይትድ ስቴትስ መካከል የዲፕሎማሲ ጠብም ቀስቅሷል። ኢዝሙር ከተማ ያለው ከፍተኛ ፍርድ ቤት ብራንሰን በቁም እስር እንዲቆዩ በታችኛው ፍርድ ቤት የተበየነውን መደገፉን የቱርክ የመገናኛ ብዙሃን ጠቅሰው፣ እንደዚሁም ጠበቃቸውን ሴም ሃልቮርትን በመጥቀስ ገልጸዋል። የብራንሰን ላይ የተጣለው የጉዞ እገዳ እንዲነሳ የቀረበውን ጥሪም የከፍተኛው ፍርድ ቤት አልተቀበለም። በመጨረሻም ከህንድ የሚፈልሱ ስደተኞች በዩናይትድ ስቴትስ እና በሜክሲኮ ድንበር እየተበራከቱ መሆናቸው ተገለጸ። እነዚህኞቹ ከሜክሲኮ፣ ከሆንዱራስ፣ ከጓቲማላ ና ከኤልሳልቫዶር ሳልቫዶር ከፈለሱ ስደተኞች ቀጥሎ ከፍተኛውን ቁጥር የያዙ አምስተኛ መሆናቸው ነው። ባለፈው 2017 ዓ ምት የዩናይትድ ስቴትስ ና የሜክሲኮ ድንበርን ለማቋረጥ የሞከሩ 2227 የህንድ ዜጎች ለእስር መዳረጋቸው ይታወቃል። በዘንድሮው 2018 ደግሞ ወደ 4197 የህንድ ፍልሰተኞች መታሰራቸውን የሲራክ ኒውስ ዩኒቨርሲቲ ያካሄደው ጥናት አመላክቷል። ብዙዎቹ የህንድ ስደተኞች የፖለቲካ ወከባ የሚሸሹ ሲኬህ እምነት ተከታዮች መሆናቸውም ታውቋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. ቀዳሚው ዘገባችን በአንድ የ14 ዓመት አዳጊ ላይ በቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ በግንቦት ወር የተፈጸመበትን አሰቃቂ ጥቃትና የማገገም ጉዞ የሚያስቃኝ ዘገባ ነው። አዳጊ ወጣቱ አበጥር ወርቁ ከብት በመጠበቅ ላይ ሳለ በደረሰበት ጥቃት አንድ ዓይኑ ማየት እንደተሳነውና ብልቱ መቆረጡ ተዘግቧል የክልሉ መንግሥትና ባለ ሀብቶች ባደረጉት ትብብር አፋጣኝ የሕክምና እርዳታ እንዲያገኝም ተደርጓል በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከም በጠቅላይ ሚኒስትር አብይ አህመድና በምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ በሌሎች የኢትዮጵያ መንግሥት ከፍተኛ ባለሥልጣናት ሂደው ጠይቀውታል ከዚያም ለተሻለ ሕክምና ወደ ህንድ ተልኮ በአሁኑ ወቅት ተመልሷል በአሁኑ ጊዜ ታዳጊ ወጣቱ በምን አይነት ሁኔታ ላይ ነው አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝሩን ይዟል። አበጥር ወርቁ የአስራ አራት ዓመት ታዳጊ ነው። አበጥር እንዴት ነህ? ሰላም ነህ? አሁን ተሽሎሃል? ይሻለኛል። ምንድን ነበር የሆን? ከውስኪ ነገረኝ ከውስ ጠብቁ፣ ጉሙዞች መጡና ጫትን ነውላ አሉ። ዛኔ ጫት አልበላም ስላቸው ሌላ ሰው እያለ በጫካ በጫካ ሄዱ። ከዛኔ ብቻ ሲሆን መጡና ጃዴን ሲመቱኝ ከዛ እነሳለሁ ስል ግቤ የተሰቀለብኝና በቀስት ወገኝ ፊቴ ላይ ከዛም በኋላ አላውቅም። ስትነቃ ምንህና ሞሀየ ብልቴም ተጓርቷል። ሌላ ፊቴ ነው አይኔ ነው አንድ አይኔ አያይም። በዕለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤኒሻንጉል ጉምዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለሕክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምናመሹ ዛሄር መስገን ለምንድን ነበር ወደ ቤኒሻንጉል ጉምዝ ሄዱት? ይሄዱት ያው በሰባ ሰባት ዓመተ ምህረት ጀምሬ እንግዲህ ለእርሻ ብዬ ነው አዲስ መሬት ብዬ ለእርሻ ነው ህጄ እዚያው ላይ ነው ልጅም የወለዱ ከዚያው ነው የምኖር። ዘመድ ናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀው ልጅ ያው የኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው ያው በካራ ቆራርጠው እንዳልሆነ አድርገው አይኑንም ፈንቅለው ጥርሱንም አርግፈው ብልቱንም ቆርጠው ያው ሙቷል ብለው ነው ተይሄዱት ያለ። ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። ሲዘፍኑ አድረዋል። በነጋው ፌዴራል ሄዶ ደብድቦ ሲላቸው ብልቱንስ በልተው ነው ሲለው አዋለ። ቀብረነዋል መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልትም አወጠው ያው ቃል መቀበል ፖሊሱ ሲመጣ አምጧ አሳይቶናል። እርግጥ መንግስት ተባብሮኛል። ይኸው ፋዊ ወዲያው አንስተን በስምንት ሰዓት ተሌሊቱ ገባነ ግን ወደ ስድስት ቀን ነው እንደዛ የሆነ በስምንት ሰዓት ሌሊቱን መጠን ፋዊ ሶስት ቀን ተረዳልኝ። ከዚያ ባህር ዳር ገባነ ዶክተሮች ተረባርበው እውነትም በደንብ ረዱልኝ። ሀያ ሁለት ቀን እንደተረዳ አዲስ አበባ ላኩኝ። ባየር የቅዱስ ጳውሎስ የሕክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል። ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ አሁን ህክምናውን ሲከታተል ቆይቶ ተመልሷል 18 ዓመት ሲሞላው ደግሞ ቀሪ ህክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ አሁን ልጆቼ በጭንቅና በችግር ነው ያሉ በሮሮ ነው ያሉ ልጆቼን እጅ ያበቃ ወደዚህ ወደ ተወለዱበት አገር ወደ ደቡብ ሜጫ የሚባል ገርጭጭ ውስጥ ያው ቦታም ሆነ በተገባ ተቻለ መጠለያ ቤትም ቢሰጠኛ እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደርና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝ ዋለን ስለ አቶ ወርቁ ቤተሰቦች ምን እያሰባችሁ ነው አልኳቸው። ማገዝ በምንችለው ነገር ሁሉ እናግዛለን ነው። በደህንነታችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን። በቤተሰቦቻችሁ ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን። ወደፊት አሁንም ክትትል እያደረግነ ነው። ወደፊት እዚህ አካባቢ ክልል የተወለድኩበት ክልል እኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው። በእኛ በኩል እንትን የምናደርገው እኛም እንደ ቢሮ ለሕፃና አባጥር ለደረሰበት ችግር ከጎኑ ቁመን በእንክብካቤም በደህንነቱም በሁሉም ዙሪያ መለስ ማድረግ የምንችላቸውን ነገሮች ሁሉ ለማድረግ ወደ ኋላም አንልም። በተወለዱበት ወረዳ በዚህ አካባቢ ለአመራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያደርጋሉ። አበጥር ከዚህ ሁሉ ጉዳት በኋላ በለጋ እድሜው አንድ መሰረታዊ ነገር ይናገራል። ቄሱኝ ፍቅር ተከባብሮ መኖርን፣ በደል ይቅር ማለትን አስተምራቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በኢትዮጵያ የሰብአዊ መብት ጥሰቶችን የሚዘግቡ ተቋማት ባለፈው አስራ አስራ አመታት አስራ አምስት አስር አመታት ይቅርታ፣ በተጣሉባቸው ህጋዊና አስተዳደራዊ ጫና ክፉኛ መዳከማቸውን በስራው የተሰማሩ ድርጅቶች አስታወቁ። በሀገሪቱ የዲሞክራሲ ተቋማትን ለመገንባት የተያዘው ጥረት በተለይ የመብት ድርጅቶችን በማጠናከር ነጻነታቸውና ገለልተኝነታቸውን ጠብቀው እንዲንቀሳቀሱ ማድረግ እንደሚገባ የመብት ድርጅቶች ከመንግስትና ሌሎች ባለድርሻ አካላት ጋር ተሰባስበው ያቀረቧቸውን ማሳሰቢያዎች እስክንድር ፍሬው ተከታትሏል። መንግስትን ጨምሮ በተለያዩ አካላት የሚፈጸሙ የሰብአዊ መብት ጥሰቶችን ማጥናት መመርመርና ማጋለጥ በኢትዮጵያ የሚመረጥ ስራ ሆኖ አያውቅም እያወቁ የገቡበት ያለማቋረጥም ሲሰሩት የቆዩ ድርጅቶች ግን አልጠፉም ከነዚህ ድርጅቶች ዋነኛው የሆነው የሰብአዊ መብቶች ጉባኤ ሰመጉ እንደሚለው ፈተናዎቹ ግን ቀላል አልነበሩም ከፕሮፌሰር መስፍን ወልደማርያም እስካሁኖቹ ወጣት አመራሮች በቅብብል ቀጥለውም ነው ሰመጉ ዛሬም ስራ ላይ የሚገኘው አቶ ቢኒያም አባተ የሰብአዊ መብቶች ጉባኤ ሰመጉ ተጠባባቂ ዳይሬክተር ናቸው። ባለፉት 26 ዓመታት ኢላማ ስንሆን የቆየ ነው በጸጥታ ኃይሎችና በሌሎችም የመንግስት አካላት ይፈጸሙ የነበሩ ሰብአዊ መብት ጥሰቶችን በማጋለጣችን ነው ይላሉ። ዛሬ ሁኔታው መቀየሩን መንግስት ራሱም ስለሚፈጸሙ የሰብአዊ መብት ጥሰቶች መናገር መጀመሩንም ያስረዳሉ። በቅርቡ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምናሰቃየውኛንን የአሸባሪ ድርጊት ምንፈጽመውኛንን የሚለው ንግግር እጅግ በጣም ትልቅ እና የለውጥንም የሚያመለክት ነው። ስለዚህ መንግስት ያለበትን ኃላፊነት ወይም ሲያጠፋ የነበረውን የሚያምን ቃል መስጠታቸው ሰመጉ እነዛን ሁሉ አመታት በከፍተኛ ጫና ውስጥ በህገወጥ እስር በ ራ ያሳለፈበትን ዘመናት በሙሉ የሚክስ ባይሆንም የሚክስ ባይሆንም ቢያንስ ግን በመንግስት ደረጃ ኃላፊነት ልስድ እንደሚችል ምልክት በማሳየቱ እፎይታን የሚሰጥ ነው። ነገር ግን አሁንም ከመልካም ንግግር ባሻገር ተጨባጭ ሆኑ ለውጦች በፍጥነት ያስፈልጋሉ። አፋኝ የሚባሉ ህጎች በእርግጥ የመሻሻል ሂደት ላይ ናቸው። ግልጽና አሳታፊ በሆነ የሲቪል ሶሳይቲውን ህመም ችግር የሚያውቁ አካላት በተሳተፉበት ት ማህበራት ሁሉ በቀጥታ ተሳታፊ በሆኑበት በአስቸኳይ እንደሚሻሻል እንጠብቃለን። እንዲህ አይነቱን ተጨባጭና ለወደፊት ሊያሰር የሚችል ለውጥ ያመጣል ብለን ስለምናምን በመልከም የምናየው ነው። በዚህ መንገድ ለአመታት ሲንቀሳቀስ የቆየው ሰመጉና ሌሎች አራት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተባለ የጋራ ህብረት መስርተዋል። የሰብአዊ መብቶች ጉባኤ ሰመጉ፣ ቪዥን ኢትዮጵያ፣ አድቮኬትስ ኢትዮጵያና የመሳሰሉት የህብረቱ መስራቾች ናቸው። ጥቂት ሆነው በየፊናቸው የተንቀሳቀሱ ተመሳሳይ ችግሮችንም ሲጋፈጡ የነበሩ የሰብአዊ መብት ድርጅቶች ከታህሳስ 2008 ዓ ም ጀምሮ ሲያደርጉት የነበረው ምክክርም ነው አሁን ለፍሬ የበቃው። ከ1997ቱ ምርጫ በኋላ የወጣው የበጎ አድራጎትና ሲቪክ ማህበራት አዋጅ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶችን በእጅጉ አዳክሟል። ይህ በገሃድ የታየ እውነት የበርካታ ተንታኞችም ግምገማ ነው። አዋጁ ለሰብአዊ መብት ጥሰት መባባሰ ምክንያት ሆኗል ይላሉ ይፋ የተደረገው ህብረት ዋና ዳይሬክተር አቶ መሱድ ገበየሁ ይህ ህግ ከወጣ በኋላ በመብት ላይ የሚሰሩ የነበሩ ድርጅቶች አንደኛ ማንዴታቸውን ቀይረው ወደ ሬዚደንት ወደ ዴቨሎፕመንት እንዲቀይሩ ተደረገ በሁለተኛ ደረጃ ደግሞ ያሉትም እንኳ ያላቸው ለምሳሌ ሰመጉ ከሰባት ሚሊዮን ብር በላይ ፍሪዝ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይሰማናል በዛ ደረጃ በጣም ተበታትነናል ደቀዋል መብት ላይ ድርጅቶች አሁን አሉ አይባል። እንደው ለስሙ አንድ ሰው ለሰው እየተወከሉ በየመድረኩ አንዳንድ ንግግር የሚያደርጉ ካልሆኑ በስተቀረ በፕሮግራም ደረጃ በአክቲቪቲ ደረጃ በጣም እየተዳከሙ ናቸው። ስለዚህ አንደኛ ለዚህ ለመዳከም ምክንያት ሆኗል። የሰብአዊ መብት ጥሰቶችም እንደዚሁ በዛው ልክ እየጨመሩ እንዲመጡ አስተዋጽኦ አድርጓል። ይሄ ለምንድን ነው ከሆነ የምለው መብት ላይ የሚሰሩ ድርጅቶች በዋናነት ስለ ሰብአዊ መብት ትምህርት ይሰጣሉ፣ እየመረመሩ ሪፖርቶችን ለሚመለከታቸው አካላትና ለህዝቡ ይፋ ያደርጋሉ። ስለዚህ ይሄ ስራቸው በጣም መሰረታዊ በሆነ መልኩ ተዳክሟል። ስለዚህ ይሄ መዳከሙ ደግሞ በፖለቲካው ደግሞ አሁን ይሄ ብሔር ተኮር እየሆነ በዛ ደረጃ ኤትኒክ ፌዴራሊዝሙ ላይ የሚንተቹ ነገሮች አሉ። በዛ በዛ ደረጃ መስማማት እንዳንችል፣ እንድንበጣጠስ፣ እንድንከፋፈል ሆኗል። ሰብአዊነትን ምቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለ መብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶች ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ ሲቪክ ማህበራት አዋጅ ምክንያት ተዳክመዋል። ስለዚህ እነዚህ እነዚህ ነገሮች ተዳምረው ነው ዛሬ አሁን ለደረስንበት የሰብአዊ መብት ጥሰቶች እዚህ ደረጃ መድረስ ብዬ የማምነው ነው በግሌ በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ እየታየ ያለው ለውጥ አሳሪውን የበጎ አድራጎትና ሲቪክ ማህበራት አዋጅም እንደሚያሻሽል ድርጅቶቹ ተስፋ አድርገዋል። መንግስት በበኩሉም ይህንንና አሳሪ ናቸው የተባሉ ሌሎች አዋጆችን ለማሻሻል እንቅስቃሴ እያደረገ ይገኛል። ይህንኑ ያስታወሱት የኢትዮጵያ የመብት ድርጅቶች ኅብረት የቦርድ አባልና የአድቮኬትስ ኢትዮጵያ የቦርድ ሰብሳቢ የሕግ ባለሙያው ጂማ ዲልቦ ውጤቱን እየጠበቁ እንደሆነ አብራርተዋል። እውነት ለመናገር ትልቅ ተስፋ ነው እያየን ያለ ነው። መንግስት በግልጽ ለሰብአዊና ዲሞክራሲያዊ መብት በአጠቃላይ የፖለቲካ ምህዳሩ ላይ ተጽዕኖ የፈጠሩ ህጎችን ለማሻሻል እንቅስቃሴ ጀምሯል። የበጎ አድራጎቶችና ማህበራት አዋጅም እንግዲህ ለረጅም ጊዜ ትራክ ሲደረግ ነበረ ማለት። በስራ ላይ ምን ተጽዕኖችን አሳይተዋል፣ በሰብአዊ መብት በዲሞክራሲያዊ መብቶች ዙሪያ በፖለቲካ እንቅስቃሴ ዙሪያ ምን ተጽዕኖ ፈጥረዋል የሚለው ረጅም ግምገማ ተደርገዋል እና አሁን መንግስትም ያንን በማመን ህጎቹ እንዲሻሻሉ በአገር አቀፍ ደረጃ የተዋቀረ ግብረ ኃይል አለ። ያ ግብረ ኃይል ምን ምን ችግሮች ህጉ ላይ እንዳሉ ክፍተቶችን ለይቷል። እነዛን ክፍተቶች መሰረት በማድረግ ህጉን ለማሻሻል ኢቲንክ በፊታችን ቅዳሜም ተመሳሳይ ስብሰባ ይደረጋል፣ ክፍተቶቹ ላይ ማለት ነው። ከዛ ወደ ድራፍቲንግ ፕሮሰስ እንደሚገባ ወይም ደግሞ ህጉን የማሻሻልና የማርቀቅ ስራዎች እንደሚሰሩ በተስፋ እየጠባበቅ ያለ ነው። መልካም ነገር ይሆናል ብለን ነው ምንጠብቀው። ሙሉ በሙሉ እንዲቀየር ነው የምትጠብቁት ወይ ይሻሻላል ነው? ለምሳሌ አስር ከመቶ የሚሉት ምን ምን ናቸው እንዲቀየር? እንደው አጠር ያድርገው ይንገሩኝ፣ እዛ ህግ ላይ እንዲሻሻሉ የምጠብቋቸው ነገሮች ይሄ ይሄ ይሄ ይወጣል። እዚህ ጋር የግሌን ሀሳብ ብናገር ይሻለኛል፣ ድርጅቱን ሳልወክል ማለት ነው። እኔ በግሌን ማምነው ሁሉም እንዲሻሻል አይደለም፣ ግን ሰብአዊ መብት ድርጅቶች እና ለሌሎች በአጠቃላይ በዚህ በሲቪል ሶሳይቲስ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶችና ማህበራት የሚባሉት በነጻነት መንቀሳቀስ እንዲችሉ የሚያደርጓቸውን ምህዳር ነው ምንፈልገው። ስለዚህ መሻሻል ያለባቸው ነገሮች ቦትልኔክ የሆኑ ወይም ደግሞ ድርጅቶቹ እንዳይሰሩ የከለከሏቸው፣ አንዱ ቅድም ጠቅሸዋለሁኝ 19 የተባለ ወይም ደግሞ በሰብዓዊ መብት እና በዲሞክራሲያዊ መብት ላይ ለመንቀሳቀስ ከውጭ ገንዘብ ማምጣት አይቻልም የሚባለው ትክክል አይደለም። ዓለም አቀፍ ህግን ወይም ደግሞ የሂውማን ራይትን ዩኒቨርሳሊቲ የሚቃወም ስለሆነ ማለት ነው የሰብዓዊ መብትን ዓለም አቀፋዊነት ይቃረናል። ምክንያቱም ሰብዓዊ መብት ዓለም አቀፋዊ ከሆነ ከየትም ቢሆን ገንዘብም አምጥተ ። እንድትሰራ ሊፈቀድልህ ይገባል። በእርግጥ በግሌ አሁንም የማምነው በውጭ ገንዘብ ላይ ዲፐንደንት መሆን አለብን ብዬ አላምንም፣ ግን ወደዛ ራሳችን ወደምንችልበት ደረጃ እንደምንደርስ አምናለሁ። ነገር ግን አሁን ባለንበት ሁኔታ ደግሞ አስፈላጊ የሆኑ የምናገኛቸው ሪሶርሶች ሁሉ ተጠቅመን መንግስትን ተገቢ በሆነ መንገድ ቻሌንጅ ማድረግ ያስፈልጋል የሚል እምነት አለ። በሰብአዊ መብት ድርጅቶችና በሌሎችም ተቋማት አሳሪ በሚል የሚገለጹ አዋጆችን እንደሚያሻሽል የሚጠበቀው የኢትዮጵያ መንግስት በሳምንቱ መጨረሻ ከሚመለከታቸው አካላት ጋር ይወያያል። የፌዴራል ጠቅላይ አቃቢ ህግ በጠራው በዚህ የውይይት መድረክ ላይ የሰብአዊ መብት ተቋማት፣ የተለያዩ የመንግስት መስሪያ ቤቶች ተወካዮች፣ የመገናኛ ብዙኃን ባለሙያዎችና ሌሎችም እንደሚገኙ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔር እና በመስተዋት አድርገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና የምትከታተሉት ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን ስናልፍ በኤርትራና በውጭ ሀገር መሰረቱን አድርጎ የትጥቅ ትግል ሲያካሂድ የቆየው የአማራ ዴሞክራሲያዊ ኃይሎች ንቅናቄ ከኢትዮጵያ መንግስት ጋር የሰላም ስምምነት በአስመራ ፈርሟል። ዘጋቢያችን ብርሃነ በርህ ከስፍራው ዝርዝሩን ይዟል። የአማራ ዴሞክራሲያዊ ኃይሎች ንቅናቄ አዲሃንና የአማራ ብሔራዊ ክልላዊ መንግስት ትላንት ነሐሴ 10 አስመራ ላይ የእርቅ ስምምነት ተፈራረሙ። በስምምነታቸው መሰረት የአማራ ዲሞክራሲያዊ ኃይሎች ንቅናቄ ትጥቁን ፈቶ በኢትዮጵያ ውስጥ ሰላማዊ ትግሉን እንደሚያካሄድ ስምምነት ላይ ደርሰዋል። የአማራ ብሔራዊ ክልል የሕዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁን የውይይታቸውን ማዕከል አድርገው የተነጋገሩበት ዋና ነጥብ የአማራን ሕዝብ ጥቅምና አንድነትን በማስጠበቅና በማጎልበት ጉዳዮች ላይ እንደሆነ በዚህም ረገድ በመካከላቸው ምንም መሰረታዊ ልዩነት እንደሌለ ከጠቀሱ በኋላ በመካከላቸው የተደረሱ ስምምነቶችና በቀጣይ የሚደረጉ ስራዎችን ዘርዝረዋል። ትጥቅ ፈተው እንደሚገቡ በቀጣይ ኖሯቸው ላይ የክልሉ መንግስት እና እነሱ አብረው የምንሰራ መሆኑን ከዛም ባሻገር ደግሞ ወቅታዊ ሁኔታውን በተመለከተ ውይይትና ስልጠና እንደሚደረግ የትግል አግባቡ ደግሞ ሰላማዊ እንደሚሆን እና በርካታ የሚያነሷቸው ዝርዝር ጉዳዮች አሉ። እነዚህ ዝርዝር ጉዳዮች በክልሉ መንግስትና በእነሱ በኩል አንዳንዶቹ በፌዴራል መንግስትና በእነሱ በኩል በውይይት የሚፈቱና የሚታለፉ መሆናቸው ላይ ስምምነት ላይ ደርሰናል ማለት ነው። ስለዚህ በመንግስት ደረጃም በክልል ደረጃም ቅድመ ዝግጅት ተደርጎ ተጠናቋል ማለት ነው። አዎ፣ በእኛ በኩል እንግዲህ የመጀመሪያው ቅድመ ዝግጅት በጉዳዩ ላይ በሀሳብ መግባባት ነው። በሀሳብ ተግባብተናል። በሰላማዊ መንገድ መታገል እንደሚገባቸው እና ወደ ሀገር ቤት እንዲመለሱ የትግል እንዲያከትም ተስማምተናል። ይሄንን ስምምነት ለማስፈጸም በአመራር ደረጃ በክልል መንግስት ደረጃ መደረግ የሚገባቸው ቅድመ ዝግጅቶች የተደረጉ አሉ። አሁን ቀኑን ቆርጠው በሚያሳውቁን ሁኔታ እነሱን መጥተን ለመውሰድና ወደ ክልሉ ህብረተሰብ ለመቀላቀል በቂ ዝግጅት ተደርጓል። አቶ ንጉሱ በመቀጠል ስምምነቱን ለማስፈጸም በክልሉ አመራሮች በኩል ቅድመ ዝግጅት እንደተደረጉ ከጠቀሱ በኋላ ሁሉም የህብረተሰብ ክፍል የተጀመረው ተስፋ ሰጭ ለውጥ እንዳይቀለበስ ግጭትን በማስወገድ ለውጡን ለማስቀጠል የበኩሉን ሚና እንዲጫወት አሳስበዋል። ህብረተሰቡ ለውጡን ሊንከባከብና ሊጠብቅ ይገባል። በሂደቱ ለውጥ አልጋ ባልጋ ስላልሆነ የሚመጣው የድርሻውን እንዲወጣ ማድረግ እና እንደዚህ ደግሞ በትጥቅ እንታገላለን ብለው ወደ በረሃ የወጡ ወንድሞቻችን እና እህቶቻችን ይህንን ለውጥ ማጣጣም እና እንዳይነጠቅ ደግሞ መጠበቅ ቁልፍ ጉዳይ ስለሆነ በተለይም ወጣቱ አካባቢውን ከመጠበቅ፣ ከግጭት በመራቅ፣ ጉዳዮችን በሰከነ ሁኔታ በማየት ሀብት ንብረት ከማውደምና የተለያዩ ጉዳዮችን መሰረት አድርጎ የሚፈጠሩ ግጭቶችን ማስወገድ ለውጡን መደገፍ ማለት እንደሆነ፣ ለውጡን መደገፍ ማለት ለውጡ እንዳይጨናገፍ፣ ለውጡ ከመስመር እንዳይወጣ የህብረተሰቡ የባለቤቱ እንዲሆን በማድረግ በኩል የተጀመሩትን ስራዎች መፈጸም ስለሆነ ከዚህ የሚጻረሩ የህግ የበላይነትን የሚጥሱ፣ ስርዓተ አልበኝነትን የሚያነግሱ፣ ብጥብጥ እንዲነግስ የሚያደርጉት ከተግባራት መራቅ እንደሚገባ በግልባጩ ደግሞ አብሮነትን፣ አንድነትን፣ መቻቻልን ፍቅርንና ይቅርባይነትን ከታች እስከ ላይ በሁሉም የህብረተሰብ ደረጃ ማንገስ እንደሚገባን፣ ለዚህ ሁላችንም የበኩላችንን ድርሻ እንድንወጣ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። የአማራ ዲሞክራሲያዊ ኃይሎች ንቅናቄ ሊቀመንበር ታጋይ ታሪኩ ካሳሁን በበኩላቸው ከአማራ ብሔራዊ ክልል ተወካዮች ጋር ጥልቅ ውይይት በማድረግ ስምምነት ላይ እንደደረሱ ከጠቀሱ በኋላ ወደ አገር ውስጥ ለመግባት ዝግጅት እያደረጉ እንደሆነን የሚገቡበትን ግን ቀንም በቀጣይ እንደሚያሳውቁ ተናግረዋል። ታጋይ ታሪኩ በመቀጠል አንዳንድ ያልተመለሱ የአማራ ጥያቄዎች እንዳሉና ይህን ለመፍታትና ለውጡን ለማጠናከር ህዝቡ ከጎናቸው እንዲሰለፍም ጥሪ አቅርበዋል። ጥያቄዎቹ አልተመለሱም። የወልቃይት ጉዳይ አለ፣ የራያ ጉዳይ፣ የመተከል ስላለ በተለይ የአማራ ተወላጆች ወጣቶች ይህ ትግል በደንብ ጠንክሮ መሄድ አለበት ብለን እናምናለን። ከጎናችን ተሰልፎ ትግሉን የበለጠ አጠናክሮ ለውጥ ማምጣት አለብን የሚል እምነት አለን። ህዝቡም በዚህ ጉዳይ ትኩረት አድርጎ እንዲንቀሳቀስ ከጎናችን እንዲሰለፍ ጥሪያችን እናቀርባለን። የአማራ ዲሞክራሲያዊ ኃይሎች ንቅናቄ የውጭ ጉዳይ ሰብሳቢ አቶ ታዘበው አሰፋ በበኩላቸው በመጀመሪያው ዝር ውይይት በአገር ውስጥ በመግባት ከኢፌዴሪ እና ከአማራ ክልል ከፍተኛ አመራሮች እንዲሁም ከአማራ ድርጅቶችና ህዝብ ጋር ውይይት እንዳደረጉ ከገለጡ በኋላ በውጭ የሚገኙ የንቅናቄው አባሎች ስጋቸውና ጉልበታቸው በውጭ አገር ቢሆንም መንፈሳቸውና ህሊናቸው በአገር ውስጥ በመሆኑ ለሀያ ሰባት አመታት ዓመታት በገንዘባቸው ሲታገሉ እንደ ቆዩት ሁሉ አሁንም የሀገሪቱ የለውጥ አካል በመሆን ሚናቸውን እንደሚጫወቱ ገልጠዋል። የለውጥ አካል በመሆን እኛም ደግሞ በውጭ የነበርነው ይህ የለውጥ ኃይል እንዳይቀለበስና ስናስበውና ስንታገልለት ወደ ነበረው ትክክለኛ ዲሞክራሲያዊ ስርዓት ለመሄድ ከፍተኛ ሚና ይኖረናል እና በአገሪቱ ውስጥ አማራው ሰራተኛ ህዝብ ነው። አገር ወዳድ ህዝብ ነው። ከሁሉም ህብረተሰብ ጋር ተዋዶ ተጋብቶ የሚኖር ነው። ለዛም ነው ከወንድሞቻችን ከኤርትራ ጋር አብረን በከፋን ጊዜ ከነሱ መጠን ከነሱ ጋር ኑረን በሀገራችን ውስጥ ለውጥ ሲኖር ደግሞ የለውጡ አመቻችና አዘጋጅ ሁነው አብረን በጋራ በአፍሪካ ውስጥም ከኢትዮጵያ አልፎ በአፍሪካ ውስጥም ከፍተኛ ሚና እንዲኖራቸው ሁለቱም ሀገሮች እንዲሁም ህዝቦች እንዲሁም አማራው ደግሞ በጨዋነቱን እና በሀገሩ ላይ ከፍተኛ ሚና እንዲኖረው አስፈላጊውን ሚና ይኖረናል ከፍተኛም አስተዋጽኦ እናደርጋለን ብለን ነው የምናስበው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ከስምንት ዓመታት በፊት ነው የትጥቅ ትግሉን ለማካሄድ በረሃ የወጣው ብርሃነ በረሀ ለአሜሪካ ድምፅ ከአስመራ በዛሬው ካቢና ጉዟችን እንግዲህ በዚህ በጀመር ነው ሙዚቃ የበረከት መንግስት ሚሌና ተጠናቋል። ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና እኔም መስታወት አረጋው ነበር ደሳ ላይ መኮንን ዝግጅታችንን መርቷል። ከታላቁ ሲድራ ጋር በመሆን በዚህ ከኤርትራ ባገኘ ነው ዜማ እንሰናበል መልካም ሽ